ውይይት በዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ሲድ ሀያ አራተኛው ዓመታዊ ክብረ በዓልና የማህበረሰብ አገልግሎት ዙሪያ የዩናይትድ ስቴትሱ የኢትዮጵያውያን ሽልማት ድርጅት ሲድ በዋና መጠሪያው ማህበረ ቢዩራን ዘረ ኢትዮጵያ የዘንድሮውን ሀያ አራተኛ ዓመታዊ ሥነ ሥርዓት በቅርቡ እዚህ ዋሽንግተን ዲሲ አቅራቢያ ከምትገኘው ኮሌጅ ፓርክ ከተማ አክብሯል። እንደ ወትሮ ሁሉ ዘንድሮም ለማኅበረሰብ ልዕልናና መሻሻል ባደረጉት ከፍተኛ አስተዋጽኦ የመረጣቸውን ኢትዮጵያውያንና ኢትዮጵያውያን አሜሪካውያን ለክብር አብቅቷል። በድርጅቱ ወግ መሠረት ዘንድሮም ዛሬ በሕይወት ባይኖሩም በሥራቸው ሕያው የሆኑ አንድ ታላቅ ሰው በተመሳሳይ አስታውሷል። የዓመታዊ ስነ ስርዓቱን ተከታትለን ከድርጅቱ አመራሮች ሁለቱን ሊቀመንበሩን ዶክተር መላኩ ላቀውንና ዋና ፀሐፊውን አቶ አክሊሉ ደምሴን እንዲሁም ከአምስቱ ተሸላሚዎች ሁለቱን የመቄዶንያ የአረጋውያንና የአእምሮ ሕሙማን መርጃ ድርጅት መስራችና ሥራ አስፈጻሚ ዳይሬክተር አቶ ቢንያም በለጠን እንዲሁም ከሕይወት በኋላ ለክብር የበቁትም የራስ አሉላ አባነጋን ቤተሰብ አባል ወይዘሮ የሺ ወልደ ሕይወትን ጋብዘን አወያይተናል። አራቱን እንግዶች ያወያየው አሉላ ከበደ ነው። በእሁዱ የራዲዮ መጽሔት ቅንብ ካሰማው የቀደመ አጭር ዝግጅቱ መለስ ብሎ በሚያስታውስበት ይጀምራል። ከተሸላሚዎቻችሁ ወይም ለዚህ ክብር ከበቁት ለወትሮ እንደምናደርገው ሁለቱን ብቻ እናምጣ እንጂ ቀሪው ሶስት በአዋቂዎች ጎራ ያሉትንም የሚገባቸውን ክብርና ሌሎችንም እንዲያነቃቁ ጭምር ነው እንዲመሰሉን ፕሮግራም የምናዘጋጀው እና መልሰን በሌላ ፕሮግራም እናወያያለን ከዚህ ከሚወደስ ስራችሁ ለሀገራቸው ለወገናቸው ላቅ ያለ አስተዋጽኦ ያበረከቱ ሰዎችን ከምታከብሩበት ስራችሁ እና ድካማችሁ ባሻገር ፈተናዎቹንም እንመልከት። ምናልባትም የወደፊት እቅዶቻችሁን ትነግሩን አላችሁ። በዘንድሮው ዝግጅታችሁ ምን ተለወጠ? ምን አዲስ ነገር ሞከራችሁ? ምንስ የቀደመም ይሁን የዛሬ ፈተና ገጠማችሁ? በመድረክ የታዘብነውን አንድ ጥያቄ ማንሳቴ አይቀርም፣ እኔም በስፍራው ተገኝቻለሁና እንግዲህ፣ አራት አመት አተግዟልና አንጋፋ እየሆነ ያለ ድርጅት ነው ምን አዲስ ነገር አስተዋወቃችሁ? በዚህ አመት ዶክተር መላኮ። እሺ ዘንድሮ ታዛቢም እንዳየው አራት ወጣት ልጆች በአዲስ የቦርድ አባልነት አጭተን የቦርዱ አባል እንዲሆኑ በማድረጋችን በጣም ደስ ብሎናል። እነኚህ ወጣት ልጆች በትምህርታቸው የላቁ በሙያቸውም እየታወቁ ያሉ ናቸው። ትንቢት ተክለ ከሃርቫርድ ሎ ስኩል ጨርሳ የኮርፖሬት ሎየር ነች። ኒውዮርክ ነው የምትሰራው። እሷ የሲድ ተመራቂ ነበረች ቀደም ብሎ። እንዲሁም ደግሞ ሀመረ ገብረየስ የምትባል እሷም እንዲሁ ወጣት ልጅ ለዋሽንግተን ዲሲ ሃውሲንግ ኦቶሪቲ በስራ ኃላፊነት ላይ ያለች ነች። ሌላው ደግሞ እንዲሁ ቢኒያም ገብረወልድ እሱም ወጣት የሶስት ልጆች አባት ነው። እሱን ከጆን ሆፕኪንስ ዩኒቨርሲቲ ተመርቆ በዛን ዕለት ከኛ ጋር አብሮ የሚሰራ ነው። የመጨረሻው አባል እድላዊ የተሰማ ትባላለች። እሷም እንዲሁ የሲድ ተመራቂ ነበረች። በጣም ጎበዝ ልጆች ናቸው እና አዲስ ጉልበት ሰጥተውታል ሲድ አዲስ ሀሳብ አምጥተዋል፣ እያመጡም ናቸው። ወደፊት ድርጅቱን በከፍተኛ ደረጃ የሚያራምዱት ይመስላል ያደረጉታልም ብዬ አምናለሁ። በሌላው በኩል ቀደም ብለን የምናደርገው የነበረው ይህንን ክብረ በዓል በጆርጅ ታውን ዩኒቨርሲቲ ነበር። ዘንድሮ ግን ከፍ ለማድረግ ደረጃውንም በማሪየት ሆቴል አምጥተነዋል። ዝግጅቱም ጥሩ ነበር። ዘንድሮም ተጋባዦች ሞልቶ ቦታው ተመልሰዋል። ቀደም ብሎ ለዝግጅቱ መምጣታቸውን ማሳወቅ ባህል እያስተማርን ነው። ወደ ሰባ ፐርሰንቱ ቀደም ብሎ ተካፋይ መሆናቸውን አሳውቀው መምጣታቸው ራሱ ትልቅ ነገር ነው። ለእኛ ባህል ማለት ፖዘቲቭ የሆነ ባህል እየለመድን ነው። በሌላ ደረጃ እንዳየኸው አዳዲሶቹ ወጣቶች ልጆች አንዱም ዶክተር መዋ እሱ ነበረ ያ ዌልካሙን እስፒች ያደረገው። ይሄም ለውጥ ነው። ደስ ይላል፣ ወጣቶቹ ሲመጡ ማለት ነው። ብዙ ለውጦች አሉ። ስትራቴጂክ ፕላንም አለን ለአራት አመት የተቀየሰ። ያንን ስትራቴጂክ ፕላን በስራ ላይ የመዋልም እቅድ አለ። የሚቀጥለው አመት ደግሞ ሀያ አምስተኛው አመታችን ስለሆነ ልዩ በዓል ለማድረግ እየተዘጋጀን ነው። ብዙ ትብብር እንደሚኖረንም ከኮሚኒቲያችን ተስፋ አደርጋለሁ። የሲድ አባላቶች በእውነቱ የራሳቸውን ገንዘብ ከፍለው ከካሊፎርኒያ፣ ከኦሃዮ፣ ከኒውጀርሲ፣ ከኒውዮርክ፣ ከየቦታው ነው የሚመጡት ወለ ሆቴሉም ራሳቸው ነው የሚከፍሉት። ድርጅቱ አይከፍልላቸውም። ሲገቡም ለኢቬንቱ ለሚከፈለው ዲነር ራሳቸው ከፍለው ነው እንደዚህ አይነት መንፈስ ያለው ድርጅት ነው እና አባላቶቹ በእውነት ለድርጅቱ ያላቸው ተወዳጅነት ይሄ ነው አይባልም እና ለውጥም የሚመጣው ለብዙም አመት ሊቆይ የቻለው ኮሚትመንት በመኖሩ ነው። ለውጦች ለታዛቢ እንዲገባቸው ማድረግ ጥሩ ነው። ሌላም ድርጅቶች ከዚህ የሚማሩት ብዙ ትምህርት ይኖራል ብዬ እገምታለሁ። ገሩም እንደ ድርጅትም በምሳሌ ሌሎችን እያነቃቃችሁ መሆኑን በሌሎች አካባቢዎችም መሰል ድርጅቶች በእናንተ ፈለግ የመጡ መሆናቸው ተገልጠዋል። የካናዳው የቅርብ ጊዜቱ ውስጥ ነው። ሌሎችም ይኖሩ ይሆናል። ለሁሉም ጥንካሬያችሁን፣ እቅዳችሁን እንዳየነው ሁሉ እንግዲህ ፈተናዎቻችሁንም እንመረምራለንና ፈተናዎቹ ወደ አቶ አክሊሉ እየመጡ ይመስላል አቶ አክሊሉ አሉ አለሁኝ እሺ አንዱ ፈተናችሁ ምክንያታዊም ቢሆን በርካታ ሰዎችን በእጩነት ታቀርባላችሁ ዘንድሮ መጠነኛ ለውጥ ያደረጋችሁ ይመስለኛል በተማሪዎች ዘንድ እንዲሁም ብሔራዊ እውቅና መሰጧቸው አሉ። በሁለተኛ ደረጃ ትምህርት ቤት ከፍተኛ ውጤት ያመጡ ታዳጊዎችን ለሽልማት ታበቃላችሁ ከአዋቂዎች ጎን አስቀምጣችሁ በዚያ መድረክ ላይ ያን መንፈስ እንዲጋሩ የምታደርጉበትን ሁኔታ የሲድ ባህል አድርጋችሁታል። ብዙ ጊዜ ተከታትለናል። ታዲያ ሁል ጊዜ የሚጠየቅ ዘንድሮም ያልቀረ አንድ ፈተና አንድ ችግር አለ። የሰዓት ጉዳይ፣ ረጅም ሰዓት የሚፈጅ ስነ ስርዓት ነው። ያን ለዛ ያለው ጥሩ ዝግጅታችሁን ያዳክማል የሚለው ቅሬታ ተደጋግሞ ይነሳልና እስኪ ስለተፈጠሩትም ሆነ በማሻሻያነት ስለምታስቧቸው ጉዳዮች አቶ ምን ልታረጉ ምን ሁነኛ መፍትሄ ልትፈጥሩለት አስባችኋል? እርግጥ ነው በየዓመቱን በየሆ ሁሉ ምንም እንኳን ጊዜ እያጠረን ብዙ ሰዓት ቢፈጅም ማንኛውም እዛ ማህበሩን አክብሮ የመጣ ሰው ሁሉ እስከ መጨረሻው ድረስ ነው የሚቀመጠው። የሚወጣ ማንም ሰው የለም። የመጨረሻው ሰው እስኪከበር ድረስ ሁሉም ሰው ምንም እንኳን አንዳንድ ነገሮች ተንዛዝተዋል ብለው ቅሬታቸውን ቢገልጹም እዛ ቁጭ ብለው ነው የሚያመሹት። በአሁኑ አጋጣሚ ለመጀመሪያ ጊዜ ተማሪዎቹ እንዳይረሱ እዚህ ዓመት አማኑኤል ፈጠነ፣ ሃይማኖት፣ ሽመልስ፣ ሴራ በላይ እና ዮሀንስ ሽፈራው የተመረቁት አራት ወጣቶች ናቸው። ባለፉት አመታት ከአምስት እስከ ስድስት ወጣቶች ነበር የምናከብረው። አሁንም ጊዜ እንዳይወስድብን በማለት ከስድስት ወደ አራት ቀንሰን አዋቂዎችንም ስድስት ሰዎች ነበር የምናከብረው። አሁን በአንድ ቀንሰን በዚህ አመት። ነገር ግን አሁን ደጋፊዎቹን ሁሉ የሚሉን ሰምተን በሚመጣው አመት እናደርገው የተባለው በሶስት ሰዓት ውስጥ ለማጠናቀቅ ነው የምንፈልገው። ከእንግዲህ ወዲህ ይሆን ምንድን ነው በአጭሩ ተመራጮቹን ከአንድ ደቂቃ በማይበልጥ ጊዜ አስተዋወቀን፣ ጊዜውን ለተመራቂዎቹ እየሰጠን እነሱ ያንግግራቸውን አድርገው ሽልማታቸውን ተቀብለው የሚጨርሱበት ነገር እንዲሆን ነው የምንፈልገው። እንግዲህ በሚመጣው አመት ትንሽ ለወጥ ሳይል አይቀርም። ሀያ አምስት አመታችን ስለሆነ ከአንድ ቀንም ወደ ሁለት ቀንም ድረስ የሚሄድ ዝግጅት ሊሆናል። በአንድ ቀንም ከሆነ የሚገባ ባጭሩ ለማጥና አሁን ስለ እሳቱ ዝማኔ የምንባለውን ሁሉ ወደፊት እናስተካክላለን ብለን እናምናለን። እንግዲህ ይህን ደጋፊዎች ሁሉ ይህን እንዲሰሙልን እንፈልጋለን። ግርም ነው ከባድ የሚያደርገው እስካሁንም እንደምንገምተው ተሸላሚዎቹ በተለያዩ አመታት አዲስ ሰዎች ስለሚሆኑ፣ የለም ባለፈው አስረዝም ያለሁኝና ላሳጥር የሚሉ ሰዎች አይደለም የሚመጡት። ተስፋ እናደርጋለን ይታረማል። እኛም መልሰን መጠየቃችን አይቀርም ካልተሻሻለ። ምናልባት ለመቋጫ የሚሆነን አንድ ሁለት ጥያቄዎች ለወርውር፣ አቶ ቢንያምን መልሼ ላምጣ አቶ ቢኒያም የገዛ ጤንነቶ ህመም ላይ ባሉበት ሁኔታ ነው ይሄን የሚረዱት። ቀደም ብለው እርሶም ጠቆም አድርገዋል። በዛ ሁኔታ ውስጥም ሆነው እነኝን ደጋፊ ያጡ ሰዎች ከመርዳት አልተቆጠቡም። እንዲያውም ምናልባትም የእርሶም ጤና ሁኔታ በደንብ በሚረዳበት ሁኔታ ውስጥ አላደረጉም እስከሚባል ድረስ ሲነገር ሰምቻ ያለሁ እርሶ ያስረዱናል። ሌላው የበጎ ፈቃደኝነትን እንደ ባህል ማስረጽ መቻሎ ነው። ለዚህ ሽልማትም የተለየ ስፍራ የተሰጠው ይመስለኛል። በስራዎች በስራዎቹ ውስጥም ጎልቶ ወጥቷል። በባህል ከቅርብ ቤተሰብና ከወዳጆች ባሻገር በደግነትና በርኅራሄ ሰዎች የሚረዱትን ያህል ሰዓትና ጊዜን ሰጥቶ ራቅ ላለ የቤተሰብ አባል ላልሆነ ሰው መርዳት ወይም ብዙ ጊዜ ማጥፋት የተለመደ ነገር ነው ማለት ያስቸግር ይመስለኛል። የብዙዎች ልማድ አይደለምና። እስኪ በሱስ መንገድ በሱስ ረገድ ምን አይነት ውጤት እያዩ ነው? ስለ ጤንነቶም ጨምረው የመጨረሻ ጥያቄ እናድርግ። አሉላ አሁን እንዳልከው፣ ልክ ነው። እርዳታ ማለት እንግዲህ ከስጋ ወይም ከጋብቻ ከ ነው የሆነ ሰው መርዳት ነው። በዛ መልክ እንግዲህ ሜቄዶኒያን በምናያበት ሰዓት ድርጅቱ እንግዲህ ወደ አራት ዓመት ተኩል ወደ አምስት እየተጠጋ ነው። ከአንድ ሺህ ሰው በላይ ነው እየረዳ ያለው። ያልተጎዳሚ የሆኑ ሰዎች በዳይተር የሚጠቀሙ እነዚህ እንደዚህ በጣም የተጎዱ ሰዎች ናቸው። እና እነዚህ ሰዎች እንግዲህ እዚህ ለመድረስ የተሰጠ እንግዲህ አንደኛ ህብረተሰቡ ነው የኢትዮጵያ ሕዝብ በጣም በሰፊ እየረዳ ነው። መቄዶኒያ የውጭ ፈንድ ሳይኖረ ነው እንግዲህ በሀገር ውስጥ እርዳታ እየረዳ ያለው እና የሚያሳየው እንግዲህ የድርጅት ስም ሜቄዶኒያ የሚለው ከሁለተኛ ቆሮንቶስ ምዕራፍ ስምንት ወሰደ ነው። የሜቄዶኒያ ሰዎች በብዙ መከራ ተፈተነው ሳለ የድህነታቸው ጥልቀት ልግስናቸውን መቀን አብዝቶታል ይላል። ድህነታቸው የመርዳት አቅማቸውን ብሮታል፣ ነው የሚለው። ሀብታም ስለ ብረት ሳይሆን ያ በመሆናቸው እንደሁም ከሀብታሞቹ በለጡ ነው። እና እየተደረገውም ይሄ ሆነ ለት መቴዶና የተደረገው የኢትዮጵያ ሕዝብ ምንም ሳይኖረው ነው ድርጅቱን እዚህ ደረጃ ያደረሰው። እና በዚህ አጋጣሚ እንግዲህ ዳያስፖራም የተሻለ ገንዘብ አለ፣ የተሻለ የመርዳት አቅም እንኳን ማለት አልችልም፤ ምክንያቱም የመርዳት አቅምና የገንዘብ አቅም ስለማይገናኝ። ግን የተሻለ ገንዘብ ያለው ሰው የተሻለ መርዳት መስጠት የሚችልበት ሁኔታ ስላለ ድሮች እንግዲህ ድሮችን እንዲሸዱ የተሻለ ቦታ ያላቸው ደግሞ የበለጠ መርዳት የሚችልበት ሁኔታ እኔ ያለው እያስባሉ እና ዲያስፖራው እንግዲህ በሚችለው ነገር እንዲያድዘን የምጠይቀው። በነገራችን ላይ ሲድ በጣም የምወደው ድርጅት ነው። ጠና ሰዎች ናቸው ያሉት አብ የተመረጡትን ሰዎች እንግዲህ አሁን ያሉትን ሰዎች አርያን ተከትለው ውጤት እንደሚያስመዘግቡ ተስፋ አደርጋለ ብዛቸው እና እንግዲህ አሜሪካ ውስጥ ያላቸው ሰዎች የምትችሉ ከሆነ አሁን ይህንን ታክስ የተፈጠረልን ነገር ስላለ ከታክስ ፍሪ አልባ ሳት የአዋቂ ዳይሬክተሮች ሕክምና መድኃኒቶች ጫማዎችን እንግዲህ ተወካይ ያለችን ማርሳ የምትባል ለስልክ ቁጥራ ሁለት አራት ዜሮ አምስት ሶስት አምስት አምስት አንድ አራት ሰባት ነው እና በማርካ በኩል ቅድሜ ገልጸዋለ ትንሽ ቆይቼ በበሳ በኩል ብታገኙ እነዚህ መላፈት በኢትዮጵያ በቀላሉ መላክ እንችላለን። አካውንትም ከፍተናል። እዛም አሜሪካ ሀገር አለ ስፋርጎ አካውንት በዛም ምስልኩልን ደሰናል ማክሲም አካውንት ቁጥሩም ስድስት ዜሮ ስምንት ዘጠኝ ሁለት አንድ ሁለት ሶስት ሶስት ሶስት ነው። ነገር ግን በልክ ቁጥሩ በማርታ ሰዎች በሚረዱን እየደወሉ ይቻላል እና በሌላው ደግሞ ኢትዮጵያ ሲመጡ ቅድም ዶክተር መራት እንዳደረጉት ማለት ነው መቄዶንያን ቢጎበኙ መጎብኘቱ ብቻ ከእግዚአብሔር ዋጋ የሚያሰጥ ነው። ምክንያቱም በመጨረሻው ዘመን ኢየሱስ ክርስቶስ ካም የሚጠይቀኛል የሚል ቃል ይጠይቀናል። በእነዚህ ከታናናሾች አንዱ አደረገው ማለት ለእኔ አንዱ ማለት ነው እያለ እና እነዚህ ሰዎች መጎብኘት እግዚአብሔር መጎብኘት ነው። ኢትዮጵያ ሲመጡ ኮተቤ በረት ብረት ነው ያለው። አሁንም መንግስት የሰጠን ቦታ አያት ኮንዶሚኒየሙን ከሁለት መቶ ሰው በላይ ያስገብተናል። እዛ የምታችሁበት ብትጎበኙም ከእግዚአብሔር ዋጋ ታገኛላችሁ። አደጋውያንም ብዙ ጊዜ የሚፈልጉ የተቸገሩ ሰዎች፣ በተለይ ደግሞ ያልጋ ቁራኛ የሆኑ ሰዎች ከምንም በላይ የሚፈልጉት የሰው ፍቅር ነው። ሰዎች ጠይቃቸው። ሰው የተሰየፈው ሰው ሰው ያገለለው ሰው ሰው ሲያዋራው ሰው ወገናዊ የሚቸሳየው በጣም ደስ ይለዋል። ያም ሰው ከእግዚአብሔር የሚያገኘው ዋጋ ከአይምሮ በላይ መልካም ማሳሰቢያው የሚደርስ እንደሚሆን ተስፋ እናደርጋለን። ሰፊ ውይይት ነው። ሌሎች በርካታ ቁም ነገሮችን መነሳት ይችላሉ። የሀያ አራተኛው አመት የሲድ አመታዊ ስነ ስርዓት በአዋቂዎች ጎራ አምስት የላቀ ስራ የሰሩ ሰዎችን አስታውሰዋል። እንግዶች ሁላችሁንም ለጊዜያቸው አመሰግናለሁ። በሌላ መሰል አጋጣሚ መልሰን እንደምናገኛቸው ተስፋ አድርጋለሁ። እግዜር ይስጥ ሌላ ሆነ። አሜን። ሰላሙ ሰላሙ ሰላሙ ሰላሙ ሰላሙ ሰላሙ ሰላሙ እኛም አሉላና እንግዶቹን እናመሰግናለን። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ ቅዳሜ እንደተለመደው ከምሽቱ ሶስት ሰዓት ላይ እንገናኛለን። እስከዚያው ያስተናገድናችሁ ሰለሞን ክፍሌና አዲሱ አበበንም ፕሮግራማችን በዚሁ አጠቃልናል። ሰለሞን እንደገለጠው ከእኛ በኋላ የትግርኛ ፕሮግራም ይሰማል። እስከዚያ ድረስ ግን በዚህ ጥላሁን በሚያዜመው ሙዚቃ እንለያቸዋለን። ደህና እደሩ። ये बेचा बे जला बजे जब चुमालो झियाल तुह विष्णु जी हेचा बे जला बजे जब तुम चियालो ሰዎች ብትሰሙኝ ጭንቄላዋች የበደለችኝ ይኸው ልንገራችሁ። መልፋቴ መድከሜ ነበር እንዲስማማ ግን እሷ በጭራሽ ምንም አልተሰማች። ውኸቴ ብትሰሙኝ፣ ይኸው ቤታ ቤት ላለው በደል ደርሶብኝ ጮኋለው ጅያለሁ። ውኸቴ ብትሰሙኝ headesabetlaleubedeldersopeicohalocial

ماتت بابنا يهودك لينا وعقنا وابغنا توها تيم بساموس انا كارتباتي ما تتوها تتوها تتوها وموكر يا لو لو شو